የኢትዮጵያ መንግስትን በሰሜን የሀገሪቱ አካባቢዎች የተዋጉት የህወሓት ኃይሎች አሁን ላይ በመንግስት ጥምር ጦር ተሸንፈው ከአፋር እና ከአማራ ክልሎች እንደወጡ ቢነገርም በምድር በአባአላ በአብርጌሊ፣ እና ማይፀብሪ አካባቢዎች እንዲሁም በአየርም በተለያዩ የትግራይ አካባቢዎች ጦርነት እንዳለ ይነገራል። ኢትዮጵያ አሁን ላይ በጦርነቱ ላይ ነች አይደለችም? ለጀነራል ባጫ ደበሌ ያቀረብኩላቸው ቀዳሚ ጥያቄ ነው። ህወሓት ከአማራ ክልል ወይም ከአፋር ክልል ጠቅሎ ወጣ እንጂ ውጊያ አቆመ የሚባል ነገር የለም። የተለያዩ የጠቀስካቸው ቦታዎች ላይ በትናንሽ ግጭቶች የሚቆጠሩ እንጂ ትላልቅ ግጭቶች አይደለም ያሉት ነገር ግን ይሄ ማለት አሁንም በተለያዩ ቦታዎች ውጊያ አይከፍትም ማለት አይደለም ምክንያቱም ውጊያ የሚከፍትበት መሰረታዊ ነገሮች አሉ አንዱ አልጠፋም ነው መጥፋት አለበት የሀይል የገቡበት ተገብቶ ወንጀለኞች መያዝ አለባቸው አለዚያ መጥፋት አለባቸው ሁለተኛ ይሄ ሀይል ከውጭ ኃይሎች ጋር በቀጥታ ግንኙነት የሚፈጥርበት የውጭ ጋር ግንኙነቱን የሚመሰርትበት መንገድ የለው ወደ ሱዳን መውጫ መንገድ የለው በሚል ላይ በኩል ቆርጠን የተለያዩ ነገሮች በጅቡቲ በኩል እናስገባለን ሲል የነበረ ነገርም አሁንም ይሁን በፊትም እንዲቻልም አልፈቀድንም እኛ ይሄን ኮሪዳን ለመክፈትም የእሱን የመዋጋት አቅሙን አዳክምን እስክናጠፋው ይሄን ማድረጉ አይገርም። የህዋት ኃይሎች በአማራና አፋር ክልሎች ተቆጣጥሮት የቆዩበትን ስፍራ የለቀቁት ለጦርነት ስልት እንጂ በኢትዮጵያ የጸጥታ ኃይሎች መሸነፋቸውን አያምኑም። በርካታ የዓለም አቀፍ ማህበረሰብም ይህ የሚደገፍ ነው በሚል በወቅቱ እውቅና ሰጥተውታል። በዚህ ላይ አስተያየቶ ምንድን ነው? ውሸት ነው። ስንከላከል ከኋላ በሚገባ እየተዘጋጀን ነበር። የኛ ኃይል በሐምሳና ስልሳ ሺዎች የሚቆጠር ኃይል በኮምቦልቻና በደሴ መካከል ገብቶ አርቡ ሆኖ እዚህ ሰሜን ሸዋ ያለ ኃይል እንዴት አድርጎ ነው ሊዋጋም ይችለው? የውጭ ኃይሎችም ከውስጥ ሰው ቢኖርህም ኢትዮጵያን ማሸነፍ አትችልም የሚል ነገር እስክናረጋግጥ ድረስ የሚናቃልልም ና ሰው ተሸንፎ ነው የወጣው እንጂ ለራሱ ስትራቴጂ ብሎ አ ጦርነቱ ከአሁን ወዲያ በሰላማዊ መንገድ የመጠናቀቅ እድል አለው። ይህንን እኔ አልገልጽልኝም፣ ገሌለም፣ የኔ ስራ አይደለም። ይሄን ለማሰብም ጊዜ አልወስድም። እኔ ተዋግቼ እነዚህን ማጥፋት አለብኝ የሚል ትእዛዝ ነች ተሰጠል። የዚህን ጦርነት አውዳሚነት እንደው አጠር ባለው እንዴት ይገልጹታል? እነዚህ ሰዎች ኢትዮጵያ ምንም ሳታደርጋቸው ይቅርታ ተብሎ ሁሉ ነገር ባለቀበት የሳትራት ሆኑ፣ ህዝቡንም የሳትራት አደረጉት። በሁለቱም ወገን መስዋዕትነት አለ። በአሁኑ ወቅት በትግራይ ሰላማዊ ዜጎች ላይ የአየር ጥቃት እንደሚ የሚፈጸም ከህወሓትም ባሻገር የእርዳታ ድርጅቶች እየገለጹት ነው። የአሜሪካ ፕሬዚዳንት ጆ ባይደንም ይህ ጉዳይ እንደሚያሳስባቸው ከጠቅላይ ሚኒስትር አብይ ጋር ባደረጉት የስልክ ውይይት መግለጻቸው ተነግሯል። ስለዚህ ይህ መረጃ ተጨባጭ አይደለም ማለት ይቻላል። የትግራይ ህዝብ ከማንም በላይ ለኔ ወንድሜ ነው። ህዝባችን ነው። ከማንም በላይ የምንሳሳለት እኛ ነን። አየር ኃይል ይሁን እግረኛ ይሁን መድፈኛ ይሁን የድሮን ቲም የሆኑ ሁሉ ሩልስ ኦፍ ኢንጌጅመንት አላቸው። ንጹሐን ዜጎችን በአየር የሚደበድብ ደልም የለም አልተደረገም። የሰሜን ኢትዮጵያው የውስጥ ጦርነት መከፈቱን ተከትለው በሱዳን ወታደራዊ ኃይል ስለመያዙ የሚነገርለት አወዛጋቢው የአልፋሽጋ መሬት ሰላማዊ እልባት ካላገኘ በኢትዮጵያ በኩል በኃይል የመፍታት እድል ይኖራል። በእኛ በኩል መንግስታችን ከሱዳን ጋር ተዋጉ የሚለው ትእዛዝ የለም። ሁለተኛ ደግሞ የያዝነው ውጊያ አለ። እነዚህ ሰዎች ለአር ድሮንም እንዳልነው ነው፣ በውይይት የምንፈታው ነገር ነው። እነሱም ከነበሩበት የቀጠሉት የለም። ስለዚህ ትኩረት የተነፈገው አይደለም፣ በሚገባ እየተከታተል ነው ያለንም። ሁሉንም ድስት ጥደህ አንዱንም ሳታማስል ሊያርብህ አይገባ ሆኖም በየትኛውም አካባቢ በኢትዮጵያ ድንበር ላይ የሚመጣ ችግር ካለ ግን ይሄን መመለስ የሚችል አቅም ከትግራዩ ጦርነት ባሻገር የጸጥታ ችግር በኦሮሚያ፣ ቤኒሻንጉል ጉሙዝ እና በሌሎችም የአገሪቱ አካባቢዎች ጎልቶ ይታያል። በዚህም በመቶ ሺዎች የሚቆጠሩ ዜጎች መፈናቀላቸው ይገለጻልና ወታደራዊ እልባት ተቀምጦለት ይሆን? በሰላማዊ መንገድ እንዲገቡ ጥረት እየተደረገ ነው ያለው። ብዙ ሕዝብ ተፈናቅሏል ከቦታው ብዙ ሕይወት ጠፍተዋል። ከዚህ በላይ የምንፈቅድ አይደለም። ስራ ጀምረናል። ሰሞኑን ለኢትዮጵያ ጦር መኮንኖች አገሪቱ ማዕረግ ሰጥታለች እና በተለይ ለሀገር መከላከያ ኢታማጆር ሹም የተሰጠው የፊልድ ማርሻል ማዕረግ ከዚህ ቀደም በሀገሪቱ የማይታወቅ ነበር እና አሁን ላይ እንዴት ልሰጥ ቻለ? ጉዳዩን ካነሳው አይቀር ብዙ ሰዎች ህጋዊ መሰረት የለውም የሚል የሚያነሱት ነገር አለ። 2013 የወጣ አዋጅ አዋጅ 1232 ከጀኔራል በላይ ማዕረግ ፊልድ ማርሻል ነው። ዝም ብሎ የተሰጠን ቢሆን አገርን ከፍተኛ ከሆነ አደጋ ያዳንን ከፍተኛ ሚና ለነበረው ሰው ነው ለዶ ጁቬሌ ዘገባ ስዩም ጌቱ ነኝ፣ ከአዲስ አበባ።